ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ የካቲት 27 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምን አምሽታችኋል? አስተናጋጆቻችሁ ቆንጅታዬና ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አርባ አንደኛውን የዓለም የሰብአዊ መብቶች አያያዝ ሪፖርት አውጥቷል። የምሽቱ አብይ ርዕስ ዘገባችን ትኩረት ይሆናል። በኢትዮጵያ ሉዓላዊነት ተጠብቆ እንደ አንድ አገር መቀጠል የሚያምን ወገን ሁሉ ወደ አንድ የጋራ ንቅናቄ ጥላ ስር መጥቶ አንድ የጋራ ድምፅ እንዲኖረው ለማድረግ መሞከር ነው። የኢትዮጵያ ሀገራዊ ንቅናቄ እንደ ስሙ ሁሉ ኢትዮጵያዊ ለማድረግ ነው ጥረታችን። የኢትዮጵያ ሀገራዊ ንቅናቄ ትናንት ዋሽንግተን ዲሲ አካባቢ ስብሰባ አካሂዷል። የሰማችኋቸው አቶ ዘውዴ ጉደታ የንቅናቄ የስራ አስፈጻሚ ኮሚቴ አባል ናቸው። ዘገባ ይዘናል። ለአርዕስተ ዜናው ቆንጅት የኬንያ መንግስት ሞባይል ስልኮች ላይ መቆጣጠሪያ ሊጭን ያሳለፈው ውሳኔ እንዲዘገይ ዳኛ ወሰኑ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ አዲስ የጉዞ እገዳ ማስፈጸሚያ ትዕዛዝ በዛሬው ዕለት ፈርመዋል። ኢራቅ ካለፈው ከስድስቱ መሀል አሁን በአሁኑ በአዲሱ የለችበትም። አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ የኬንያ መንግስት ሞባይል ስልክ ላይ መቆጣጠሪያ መሳሪያ ለመጫን ያሳለፈው ውሳኔ እስከ መጪው ግንቦት ወር ማብቂያ ድረስ እንዲዘገይ አንድ የአገሪቱ ፍርድ ቤት ዳኛ ወስነዋል። ያኔ በዚህ የመንግስቱ ውሳኔ ላይ ተቃዋሚ ፓርቲዎችን ጨምሮ ከተለያዩ ወገኖች የቀረቡ ሀሳቦች የሚደመጡበት ጊዜ መሆኑን ሞሐመድ ዩሱፍ ከናይሮቢ የላከው አጠር ያለ ዘገባ ያመለክታል። አዲሱ አበበ ዘገባውን ይዟል። እንደ አውሮፓ አቆጣጠር ባለፈው የካቲት ወር የኬንያ መገናኛ ባለሥልጣን ለአገሪቱ ሶስት ትልልቅ የስልክ ወይም ሞባይል ሰጪ መስሪያ ቤቶች በጻፈው ትእዛዝ በየሞባይሎች ላይ መቆጣጠሪያ መሳሪያ ለመጫን እንዲቻል የኮምፒውተሮችን መግቢያ እንዲያሳውቁ ወይም ኮድ የሚሉትም ማለት ነው የአገሪቱ መገናኛ ብዙኃን ዘግበዋል። ብዙም ሳይቆይ ኬንያዊው የመብት ተከራካሪ ኦምኪያ ኦምታታህ ለፍርድ ቤቶቹ ጥያቄ ያቀርባሉ። ይህ ህግ የግለሰቦችን መብት ይጋፋል በማለት ፍርድ ቤቱም አዮስታውን እንደሚያደምጥ መንግስትም ትዕዛዙን እስከ ግንቦት ወር መጨረሻ እንዲያዘገይ ዛሬ ሰኞ ወሰነ። የኮሚኒኬሽንስ ባለሥልጣን ኃላፊው ክሪስቶፈር ከማይ ለአሜሪካ ድምፅ በሰጡት ቃል መቆጣጠሪያ መሣሪያው የሞባይል ስልኮችን ብቻ የሚቆጣጠር ወይም ለመቆጣጠር እንደሚውል ይናገራሉ። The system is merely a database መሳሪያው ከዳታቤዝ ማለትም ከመረጃ ማዕከል ወይም መቆጣጠሪያው ጋር የተቀራረበ ነው። ማዕከላዊነት ያለው እንጂ ለስለላ የሚዘረጋ አይደለም። የዚያ ተቃራኒ ነው። ተቼዎች ግን በዚህ አይስማሙም። ባለሥልጣኑ ከገለጡት በላይ ብዙ ነገሮችን ይሰራል፣ ይቆጣጠራል ብለው ይናገራሉ። ሄንሪ ማይና ኬንያ ውስጥ የሚገኘውና መንግስታዊ ያልሆነው የመናገር ነጻነት መብት አስከባሪ ድርጅት ኃላፊ ናቸው። ሰውን ለመሰለል የሚተከል የመቆጣጠሪያ መሳሪያ ሊሆን ይችላል። መረጃዎቹም ከደንበኞቹ ፍቃድ ውጭ ተሰብስበው ሊሰጡ ወይም ሊተላለፉ የሚችሉበት ሁኔታም አለ። ይህ ደግሞ ህገ መንግስታዊ መብቶችን መዳፈር ይሆናል። ዛሬ ሰኞ የኬንያው ዋና ተቃዋሚ ፓርቲ ዛሬው እለት ማለት ነው ይህን ጉዳይ መከታተል ጀምሯል። የህግ ጠበብት በበኩላቸው የኬንያ ኮሚኒኬሽንስ ባለሥልጣን ሚና ለመገናኛ አውታሮች የብሮድካስት ማለት የፕሮግራም ስርጭት ፈቃድ ከመስጠት አልፎ የኖኪያ ወይም የሳምሶንግን ሞባይሎች አሰራር መቆጣጠር መሆን የለበትም ይላሉ። አመሰግናለሁ። አዲሱም የተባበሩት መንግሥታት ድርጅት የጸጥታ ጥበቃ ምክር ቤት ተጠሪዎችን ያካተተ የልዑካን ቡድን በናይጄሪያ የሁከቱ ቡድን ቦኮ ሀራም ይንቀሳቀስባቸዋል የሚባሉ አካባቢዎችን ትናንት ጎብኝቷል። በግጭቱ የተፈናቀሉ ሰዎች የተጠለሉባቸውን ጣቢያዎች በማይዱጉሪ ተገኝተው ጎብኝተዋል። የአሜሪካ ድምጿ የተባበሩት መንግስታት ድርጅት ቋሚ ዘጋቢ ማርጋሪት በሽር ከልዑካኑ ጋር ወደዚያው ወደ ናይጄሪያ ተጉዛለች። ያደረሰችንን ዜና ሄኖክ ሰማግዜ ያቀርበዋል። የጸጥታው ጥበቃ ምክር ቤት ከተለያዩ ሀገሮች የተወከሉ አምባሳደሮች የቻድ ሀይቅን አካባቢ በካሜሩን ቻድና ኒጀር በኩል ጎብኝተዋል። በትናንትና ዕለት በሰሜናዊ ናይጄሪያ ባለፉት ሁለት ቀናት የአጥፍቶ ጠፊ ጥቃቶች በደረሱባት ማይዱግሪ ጉብኝት አካሂደዋል። ወደ ሰባት ሺህ ሰዎች ተጠልለው በሚገኙበት የስደተኞች ጣቢያ በተለይ ከሴቶች ጋርም ውይይት አካሂደዋል። በሰሜናዊ ናይጄሪያ የቦኮ ሃራም እንቅስቃሴ ከስድስት ዓመታት በፊት ተጠናክሮ በነበረበት ወቅት ባለቤቶቻቸው የሞቱባቸው ሴቶች ስለ ኑሯቸው ለአምባሳደሮቹ ማብራሪያ ሰጥተዋል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ምክትል አምባሳደር ሚሼል ሲዘን ከልኡካኑ ብቸኛ ሴት ነበሩ። በቻድ ሐይቅ ዙሪያ የሴቶችን አቅም ለመገንባትና ከጥቃት ለመከላከል ይፈልጋሉ። በአእምሮዬ የሚመላለሱ ሁለት ቃላት አሉ፣ መከላከልና መጠቀም መቻል። መከላከልም በተመለከተ የእነዚህን ሴቶች ፈተናዎች ብቻ አይደለም የሰማሁት በቦኮ ሀራም ግፍና ስቃይ የሚደርስባቸው ሴቶችና ልጃገረዶች ጥበቃ ያስፈልጋቸዋል። በተለይ በስደተኛ ጣቢያና በመኖሪያ ስፍራዎች እንጨት ለመልቀምና ሌሎች ገቢ የሚያስገኙ ስራዎችን እንዲያከናውኑ ደህንነታቸውን መጠበቅ አለበት። አምባሳደሩ አክለውም እነዚህ ሴቶች ከደህንነት ጥበቃ ውጪ የተባበሩት መንግስታት ድርጅት በሚያደርጋቸው እርዳታዎች ቀጥተኛ ተጠቃሚ ሊሆኑ ይገባል ሲሉ ተናግረዋል። የተባበሩት መንግስታት ድርጅት እንደገመተው ከሆነ ወደ 700 ሺህ ሰዎች በስምንት ወረዳዎች ምንም አይነት እርዳታ ሳያገኙ ተለይተው ቆይተዋል። በዚህ አካባቢ ወደ አምስት ሚሊየን የሚሆኑ ሰዎች የምግብ ዋስትና ማጣታቸውንም ጨምረዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለሶስት ወራት ከስድስት ሀገሮች የሆኑ መንገደኞች እንዳይገቡ ስደተኞች በሙሉ ደግሞ ለአራት ወራት እንዳይመጡ የሚያግድ አዲስ ትእዛዝ በዛሬው ዕለት ፈርመዋል። ፕሬዝደንቱ አዲሱን ትእዛዝ ያወጡት የመጀመሪያው ተመሳሳይ ትእዛዝ ተግባራዊ እንዳይሆን ባለፈው ወር በፌዴራል ይግባኝ ሰሚ ዳኞች ከታገደባቸው በኋላ ነው። አዲሱ የጉዞ እገዳ በተሳካ ሁኔታ ተግባር ላይ እንዲውልና የህግ ሙግት እንዳይነሳበት ለመከላከል ሲባል አዲሱ ማስፈጸሚያ ትዕዛዝ ከመጀመሪያው በብዙ ነጥቦች የተለየ እንዲሆን ተደርጓል። ከጎሉት ልዩነቶች አንዱ ለሶስት ወራት እንዳይገቡ ከተከለከሉት የውጭ ሀገር ሰዎች ዝርዝር ውስጥ ኢራቃውያን እንዲወጡ መደረጉ ነው። አዲሱ የጉዞ እገዳ ትዕዛዝ የሶማሊያ፣ ሱዳን፣ የመን፣ ሶሪያ፣ ሊቢያና ኢራን ተወላጆችና ዜጎች እንዳይገቡ ይከለክላል። በተጨማሪም እንደ አውሮፓውያን አቆጣጠር እስከ መጋቢት 16 የፊታችን ሐሙስ ሳምንት ድረስ ተግባራዊ አይሆንም። ደግሞም ቋሚ የመኖሪያ ፈቃድ ግሪን ካርድ የሚባለው ያላቸውንና የመጀመሪያው ትዕዛዝ ከወጣበት እንደ አውሮፓውያን ጥር 27 ጀምሮ ተገቢው የመግቢያ ቪዛ ያላቸውን አይመለከትም። አዲሱ የጉዞ እገዳ ማስፈጸሚያ ትዕዛዝ በተጨማሪም አሜሪካ ሶሪያውያን ስደተኞችን ላልተወሰነ ጊዜ እንዳትቀበል የሚከለክለው ክፍልም ወጥቷል። ለውህዳን ሃይማኖት ተከታይ ማህበረሰቦች የተለየ አስተያየት ይደረጋል የሚለውንና በብዙዎች ዘንድ ሚስተር ትራምፕ ለክርስቲያን ስደተኞች ቅድሚያ እንደሚሰጡ የገቡትን ቃል ለመፈጸም የሚያደርጉት ሙከራ ተደርጎ የታየው አንቀጽም ዛሬ ከተፈረመው ትዕዛዝ ውስጥ እንዲወጣ ተደርጓል። አንድ ከፍተኛ የዩናይትድ ስቴትስ የአገር ደህንነት ሚኒስቴር ባለስልጣን እንዳስረዱት። ኢራቅ ከጉዞ ክልከላው ትዕዛዝ የወጣችው ባለስልጣኖቿ ወደ አሜሪካ ለመምጣት የሚነሱ ዜጎቿና ተወላጆቿ ላይ በሚካሄደው የምርመራ ሂደት ትብብሯን እንደምታጠናክር ለዩናይትድ ስቴትስ ባለስልጣናት ቃል ከገቡ በኋላ ነው። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የቀድሞው ፕሬዚደንት ባራክ ኦባማ ኒውዮርክ ከተማ የሚገኘው ትራምፕ ህንፃ ጽህፈት ቤት ውስጥ የሚገኘውን ቢሯቸውን የስልክ መስመሮች አስጠልፈው አሰልለውኛል ሲሉ ያሰሙትን ውንጀላ የፍትህ ሚኒስቴር እንዲከላከል ወይም እንዲያስተባብር የፌዴራሉ ምርመራ ቢሮ ኤፍቢአይ ዳይሬክተር ጄምስ ኮሚ ጠየቁ። ሚስተር ኮሚ ጥያቄውን ያቀረቡት ሚስተር ትራምፕ ከትናንት በስቲያ ቅዳሜ በትዊተር ባወጧቸው ተርታ መልእክቶች ውንጀላውን ካቀረቡ በኋላ መሆኑን አሶሼትድ ፕሬስ፣ ዋሽንግተን ፖስት እና ኒውዮርክ ታይምስ ጋዜጦች ያነጋገሯቸው የዩናይትድ ስቴትስ ባለሥልጣናት ገልጸዋል። ትራምፕ ጉዳዩን ከቀድሞ የቀድሞው ፕሬዚደንት ሪቻርድ ኒክሰንን ከሥልጣን እንዲለቁ ካበቃቸው ከወተርጌት ቅሌት ጋር ቢያነጻጽሩትም ክሳቸውን የሚደግፍ ማስረጃ አላቀረቡም። በዩናይትድ ስቴትስ ሕግ የሰው ስልክ እንዲጠለፍ ፕሬዚደንቱ ማዘዝ አይችልም። ያን ትእዛዝ ለማስተላለፍ የፌዴራል ፍርድ ቤት ዳኛ ፍቃድ ያስፈልጋል። ያም የአንድ ግለሰብ ስልክ ንግግር መደመጥ እንዳለበት አግባብ ያለው የጥርጣሬ መሠረት ሲቀርብ ብቻ ነው። የቀድሞው ፕሬዚዳንት ባራክ ኦባማ የብሔራዊ ደህንነት ዳይሬክተር ጄምስ ክላፐር የሚስተር ትራምፕን ውንጀላ ሐሰት ብለውታል። ለዜናው የተያዘው ሰዓት አበቃ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርስ በ22 ሜትር ባንድ በ13615 በ13775 እና በ13860 በ25 ሜትር ባንድ በ11720 በ11835 በ12040 በ12110ና በ12140 ኪሎሃርስ ደግሞ በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ፕሮግራም ነው። የዓለም የምግብ አቅርቦት አቅምና የምግብ እጥረት ግጭት ከውጭ የሚገባው ምግብ ብቻ ሳይሆን በአገር ውስጥ ያለውንም ይጎዳል። ምግብ እንዳይከፋፈልም እንቅፋት ይሆናል። የዓለም የምግብና የእርሻ ድርጅት የምጣኔ ሀብት ጠቢብ ጆናተን ፓውንድ ናቸው የሰማችኋቸው። በአፍሪካ ንክ ርዕሶች ዘገባለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ዓመታዊው የዓለም ሀገሮች የሰብአዊ መብቶች አያያዝ ግምገማ ሪፖርት ይፋ ሆኗል። በዓለም አቀፉ የሰብአዊ መብቶች ድንጋጌና በዓለም አቀፍ ስምምነቶች የታቀፉ የግለሰቦች ሲቪል፣ የፖለቲካ፣ የሥራና አጠቃላይ ሰብአዊ መብቶች ጥበቃ መረጋገጥን የሚከታተለው ዓመታዊ ዘገባ ዘንድሮም ቁጥራቸው ሁለት መቶ የሚደርስ ሀገሮችን የዜጎች የሰብአዊ መብቶች አያያዝ መርምሯል። የፖለቲካ አመለካከትን መሠረት ያደረገ ከህግ ውጭና በዘፈቀደ የሚፈጸም እስር የገቡበት ያለመታወቅ ወይም ደብዛቸው መጥፋት ለእንግልትና የጭካኔ አያያዝ መጋለጥ እንዲሁም የንግግርና የፕሬስ ነጻነት አፈናን ጨምሮ ሌሎች የሰብአዊ መብቶች ገፍፋን ገፍፋዎችን ሪፖርቱ ትኩረት ካሳረፈባቸው አበይት ጉዳዮች ውስጥ ናቸው። አሉላ ከበደ በአመታዊው ዘገባ ከተካተቱት በተለይ የኢትዮጵያና የኤርትራን አያያዝ አስመልክቶ የወጣውን ለምሽቱ በአጭሩ ጨምቆ እንዲህ ያቀርበዋል። ለግለሰብ ማንነት ክብርና ከህግ ውጭ የሚፈጸሙ ማናቸውም ጥቃቶችና የመብቶች ገፈፋ መጠበቅ ሲል ይንደረደራል። ከትናንት በስቲያ ቅዳሜ ይፋ የተደረገው አርባ አንደኛው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአገሮች የሰብአዊ መብት አያያዝ ግምገማ አመታዊ ሪፖርት በሰባት ዋና ዋና ክፍሎችና ከሰላሳ በላይ ንዑስ ርዕሶች ስር የሰፈረው አመታዊ ዘገባ በዘፈቀደ የመኖር መብትን መቀማትና በፖለቲካ ሳቢያ የተውጠነጠኑ ግድያዎች፣ የገቡበት ያለመታወቅ ወይም ደብዛ መጥፋትና ስቃይና እንግልት፣ ሰብአዊነት የጎደለ በጭካኔ የሚፈጸም ተግባር፣ እስር የመሳሰሉትን በመንግስት ኃይሎች ተፈጸሙ ያላቸውን ከፍተኛ ጥቃቶች ይዘረዝራል። የንግግርና የፕሬስ ነጻነት አፈናና ሌሎች አንድ ዜጋ ሰው በመሆኑ ብቻ ሊኖረው የሚገቡ መብቶች መገፈፍም ይመለከታል። ዘገባው እነኝሁኑ ጭብጦ የተንተርሶ ኢትዮጵያን አስመልክቶ ባወጣው ዘገባ በመንግስት ኃይሎች የተፈጸሙ ያላቸውን ቁጥራቸው የበዙ እርምጃዎች ዘርዝረዋል። ባለፈው የአውሮፓውያኑ 2016 ዓ ምት በተለያዩ የአገሪቱ ክፍሎች ለተቃውሞ የወጡ በመቶዎች የተቆጠሩ ሰዎች በመንግስት የጸጥታ ኃይሎች መገደላቸውን ዘግበዋል። መንግስት ያቋቋመው የኢትዮጵያ ሰብአዊ መብት ኮሚሽን በሰኔ ወር ለአገሪቱ ፓርላማ ባቀረበው ሪፖርት 28 የመንግስት የጸጥታ ኃይሎችን ጨምሮ በኦሮሚያ 173 ሰዎች መገደላቸውን ሲያረጋግጥ ገለልተኛው የሰብአዊ መብት ጉባኤ ሰመጉ በበኩሉ ባለፈው ዓመት በመጋቢት ወር ባወጣው ዘገባ እንደ አውሮፓውያን የዘመን አቆጣጠር በ2015 ዓመተ ምህረት ከህዳር እስከ የካቲት ባለው ጊዜ በ33 ወረዳዎች ባካሄደው ጥናት ከመቶ በላይ ሰዎች መገደላቸውን አመልክቷል። መንግስታዊው የኢትዮጵያ ሰብአዊ መብት ኮሚሽን በተጨማሪም በአማራ ክልል በተለይ በቅማንት ማህበረሰብ የመንግስት የጸጥታ ኃይሎች ከመጠን ያለፈ ኃይል ተጠቅመዋል ማለቱን፣ ዓለም አቀፉ የሰማዊ መብቶች ተሟጋች ድርጅት ሂማን ራይትስ ዋች በበኩሉ ባለፈው ነሐሴ ወር ባወጣው ዘገባ በአካባቢው በጸጥታ ኃይሎች የተገደሉት ሰዎች ቁጥር ከአምስት መቶ በላይ መሆኑን ጠቅሶ አመታዊው የዩናይት ስቴትስ የውጭ ጉዳይ ሚኒስቴር የሰብአዊ መብት ዘገባ አትቷል። የዩናይት ስቴትስ የውጭ ጉዳይ ሚኒስቴር እንደ አውሮፓውያን የዘመን አቆጣጠር በ1961 ዓመተ ምህረት የጸደቀውን የውጭ እርዳታ አንቀጽ በመባል የሚታወቀውንና እንደ አውሮፓውያን የዘመን አቆጣጠር በ1974 ዓመተ ምህረት የወጣውን የንግድ ድንጋጌ መሠረት በማድረግ አርባ አንደኛውን የዓለም ሀገሮች የሰብአዊ መብት አያያዝ ግምገማ ሪፖርቱን ለዩናይት ስቴትስ ምክር ቤት ልኳል። የሰብአዊ መብቶች ጥበቃና ዲሞክራሲያዊ አስተዳደር እንዲረጋገጥ የዩናይት ስቴትስ የውጭ ፖሊሲ አብይ አካል መሆኑን ጠቁመው የተረጋጋ ደህንነቱ የተረጋገጠና ሕልውናው የተጠበቀ ማህበረሰብ መሰረት ነው። የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ሬክስ ቴልሰን ዘገባውን ቁጥራቸው ሁለት መቶ የሚደርስ የተባበሩት መንግስታት አባል አገሮች በሙሉ እንዲሁም ከዩናይት ስቴትስ የውጭ እርዳታ የሚያገኙ ሀገሮችን ያካተተ መሆኑን ለሪፖርቱ በጻፉት መግቢያ ጠቅሰዋል። በኢትዮጵያ ስድስት የፌዴራልና አንድ መቶ የክልል እስር ቤቶች ያላት ኢትዮጵያ በእስር ቤቶቿ ያስገባቻቸውን ዜጎች ቁጥር፣ የፍትህ ሂደትና ሌሎች የመብት ንጥቃዎችም አመታዊ ዘገባ ተመልክቷል። የሪፖርቱን አብላጫ ዝርዝር አድማጮች በሌሎች ፕሮግራሞቻችን እንመለስበታለን። አመሰግናለሁ አሉላ፣ ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በኢንተርኔት አምደኞቹ በነሶሊያናሽ ሶሊያና ሽመልስና በአቃቤ ሕግ መካከል ባለው ክርክር ላይ ውሳኔ ለመስጠት መዝገቡን እንደገና ቀጥረዋል። በሁለተኛ ተከሳሽ ላይ አቃቢ ሕግ ያቀረበውን የይግባኝ አቤቱታ ግን ውድቅ አድርጎታል። መለስካቸው አመሀ ዝርዝሩ ልኳል። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በአቤት ባይ አቃቢ ሕግና በመልስ ሰጪዎቹ በኢንተርኔት አምለኞቹ ሶሊያና ሽመልስ፣ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላ መካከል ባለው ክርክር ላይ ውሳኔውን ለማሰማት ለዛሬ ቀጠሮ ይዞ የነበረ ቢሆንም ውሳኔው እንዳልደረሰለት አስታውቋል። ፍርድ ቤቱ ለዚህ የሰጠው ምክንያት ቀድሞ በነበረው ቀጠሮ ከሰጠው የተለየ አይደለም። መዝገቡ አያሌ ማስረጃዎችን የያዘና ሰፊ ክርክር የተካሄደበት በመሆኑ እንዲሁም ጉዳዩ ውስብስብ በመሆኑ በአጭር ጊዜ ምርመራውን ለመፈጸም አልተቻለም ብሏል። ፍርድ ቤቱ በጉዳዩ ላይ ውሳኔውን ለመስጠት ለመጋቢት 11 ቀን 2009 ዓ ም ቀጠሮ ቆርጧል። ይሁንና በሁለተኛ ተከሳሽ በበፈቃዱ ኃይሉ ላይ የቀረበውን የይግባኝ አቤቱታ ውድቅ አድርጎታል። ከኢንተርኔት አምደኞቹ ተከላካይ ጠበቆች አንዱ አቶ ሽብሩ በለጠ የዚህን ብይን ይዘት እንዲያብራሩልኝ ጠይቄያቸው ነበረ። ከበፍቃዱ በስተቀር ያሉት ሌሎቹ በነጻ ሲለቀቁ ፍቃዱ ግን አንቀጹ ተቀይረው እንዲከላከል ተብሎ ትእዛዝ ተሰጥቶ ነበር። በዛ ጉዳይ መከላከያውን አቅርበው እንዲያሰማም ትእዛዝ ተሰጥቶ መከላከያ አቅርበው ተሰምቷል። አቃቤ ህግ ግን በትእዛዝ ላይ ይግባኝ ማለት የተከለከለ መሆኑን የሚደነግገውን አንቀጽ ተላልፈው የስነ ስርዓት ህጉ ቁጥር 184 በሌሎቹ ላይ ይግባኝ ሲያቀርብ በፈቃዱም ጉዳይ በተሰጠው ትእዛዝ አንቀጹ ተቀይሮ ከላከል በተባለውም ጭምር ነው ይግባኝ ብሎ የነበረው። ይህንም በክርክራችንም በመልሳችንም ይግባኝ ሊቀርብ አይገባም ብለን ክርክር አቅርበናል። ፍርድ ቤቱ እንግዲህ ዛሬ የሰጠው ትእዛዝ ዐቃቤ ህግ በሌሎቹ በተሰጠው በነጻ መልቀቅ ውሳኔ ላይ ይግባኝ ሲያቀርብ በበፍቃዱም ላይ የተሰጠውን ትእዛዝ ጭምር ይግባኝ ያቀርቡበታል። ይህ ደግሞ አግባብነት የለውም። የስነ ስርዓት ህጉ 184 በትእዛዝ ላይ ይግባኝ ማለትን ስለሚከለክል አቃቤ ህግ ቅሬታ እንኳ ቢኖረው ወደፊት ፍርድ ቤቱ ውሳኔ ከሰጠ በኋላ ይህንንም ጨምሮ ሊያቀርብ ይችላል እንጂ አሁን ባለበት ደረጃ አግባብ አለመሆኑን ገልጾ ነው በበፈቃዱ ላይ የቀረበውን ይግባኝ የሰረዘው ማለት ነው። በኢንተርኔት አምረኞቹና በአቃቤ ህግ መካከል ያለውን ይህን ክርክር የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ማየት ከጀመረ የዛሬው ቀጠሮ ለሃምሳ ሁለተኛ ጊዜ ሲሆን ውሳኔ ለመስጠት መቀጠር ከጀመረ ደግሞ ለስምንተኛ ጊዜ መሆኑን መልስ ሰጪዎቹ ያስታውሳሉ። አቃቤ ሕግ የዛሬ ሁለት ዓመት የኢንተርኔት አምረኞቹን የሽብር ወንጀል ፈጽመዋል ሲል ክስ መስርቶባቸው ሁለቱም ወገኖች ሲከራከሩ ቆይተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት አራቱን ተከሳሾች በተከሰሱበት ወንጀል መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል ሁለተኛውን ተከሳሽ በፈቃዱ ኃይሉን ግን በሌላ መደበኛ የወንጀል ሕግ ድንጋጌ እንዲከላከል ውሳኔ መስጠቱ ይታወሳል። አቃቢ ሕግ በዚህ የስር ፍርድ ቤት ውሳኔ ቅር በመሰኘት ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት ማለቱ አይዘነጋም። በተመሳሳይ ዜና የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ከቆጠራቸው የመከላከያ ምስክሮቹ አንዱ ዶክተር መረራ ጉዲና የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በሰጠው ትእዛዝ መሰረት ዛሬ መቅረብ የነበረባቸው ቢሆንም ሳይቀርቡ ቀሩ። ፍርድ ቤቱ ጉዳዩን እንዳጠራው ከሆነ የሰጠው ትእዛዝ ለሚመለከተው ክፍል እንዳልደረሰ አረጋግጧል። ስለሆነም ፍርድ ቤቱ ዶክተር መረራን ለመጋቢት አራት ቀን 2009 ዓ.ም የሚመለከተው አካል እንዲያቀርባቸው ትእዛዝና ተለዋጭ ቀጠሮ ሰጥቶ የአራተኛ ወንጀል ችሎት ጸሐፊ በዚህ ዕለት ቀደም ሲል ፍርድ ቤቱ የሰጠው ትእዛዝ ለምን ሳይላክ እንደቀረ ቀርበው እንዲያስረዱ አዟል። ዶክተር መረራ ጉዲና በዚህ መዝገብ ለአቶ ዮናታን ተስፋዬ እንዲመሰክሩ ተደጋጋሚ ትእዛዝ እየተሰጠ እስከ ዛሬ ሳይቀርቡ እንደቀሩ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው ለዘገባው። ወደ ተከታዩ የመጽሔት ርዕስ እንሸጋገራለን። ዩናይትድ ስቴትስ ውስጥ በአራት የፖለቲካ ድርጅቶች ጥምረት የተመሠረተው የኢትዮጵያ ሀገራዊ ንቅናቄ ትናንት እሁድ የሜሪላንዷ ከተማ ሲልቨር ስፕሪንግ ላይ ምሁራንን ጋብዞ በኢትዮጵያ ወቅታዊ ጉዳዮች ላይ አወያይቷል። ውይይቱ የተካሄደው ትናንት ቀኑን ሙሉ ሲሆን ጽዮን ግርማ የዝግጅቱን አስተባባሪ አቶ ዘውዴ ጉደታን አነጋግራ ተከታዩን ዘግባለች። የኢትዮጵያ ሀገራዊ ንቅናቄ ከአራት ወራት በፊት በኦሮሞ ዴሞክራሲያዊ ግንባር በአርበኞች ግንቦት ሰባት የአንድነትና የዴሞክራሲ ንቅናቄ በአፋር ሕዝብ ፓርቲ ፓርቲና በሲዳማ ሕዝብ ብሔራዊ ንቅናቄ የተመሰረተ ንቅናቄ ነው። በትላንትና እለት በሜሪላንድ ሲልቨር ስፕሪንግ ሲቪክ ሴንተር የንቅናቄው አባላት፣ ምሁራንና በውጭ ሀገር የፖለቲካ ተሳትፎ ውስጥ የሚታወቁ ሰዎችን ከተለያዩ ቦታዎች በመጋበዝ በኢትዮጵያ የፖለቲካ እንቅስቃሴ፣ እንዲሁም ታሪክና ባህል በጥቂቱ ተዳሶ ነበር። የፖለቲካ እንቅስቃሴ ለማድረግ የገንዘብና የሰው ኃይል አቅም ማደራጀትን በተመለከተም ገለጻዎች ቀርበው ነበር። በፖለቲካ እንቅስቃሴ ውስጥ የሴቶች ተሳትፎ ምን ይመስላል፣ ምንስ መምሰል አለበት የሚሉ ሀሳቦችም ተነስተው ነበር። የኢትዮጵያ ሀገራዊ ንቅናቄ ስራ አስፈጻሚ ምክር ቤት አባልና የዝግጅቱ አስተባባሪ የሆኑት አቶ ዘውዴ ጉደታ ውይይቱ የተዘጋጀው ኢትዮጵያውያን በሀገራቸው ጉዳይ የሚሰማቸውን ያለምንም መሸማቀቅ እንዲናገሩ የንቅናቄውን ዓላማ ግብና ራዕይ ለሌሎች ለማሳወቅ እና ከውይይቱ የሚገኙትን ሀሳቦች በቀጣይ ለሚሰሩ ስራዎች እንደ ግብአት ለመጠቀም ነው ብለዋል። በዚህም በተሳታፊዎች በኩል በተደረጉት ውይይቶች ጠንካራ ሀሳቦችን ማግኘታቸውንም ተናግረዋል። ሁሉን አቀፍ መሆን አለባችሁ የሚል ሀሳብ ከሁሉም ተሳታፊዎች ቀርቦልናል። ማንም የዛች ሀገር ጉዳይ የሚመለከተው ወገን መፍትሄ ነው ብላችሁ ከምትሄዱበት አቅጣጫ ወደ ውጭ መቅረት የለበትም የሚል ነገር ነው የቀረበው እና እኛም የኢትዮጵያን ዲሞክራሲያዊ ኃይሎች ሁሉ በተቻለን መጠን ለማካተት እንሞክራለን። ወገኖቻችን ጥቃቅን ልዩነቶቻቸውን ወደ ጎን ትተው ለአንድ የጋራ አላማ ሁላችንም ወደድንም ጠላንም አንድ የጋራ አገር ነች ያለችንና ለዛች አገራችን ችግሮች መፍትሄ በሚሆኑ ጉዳዮች ላይ አብረን እንድንሰራ ለማድረግ እንሞክራለን። ሌላው የንቅናቄው አላማ በዚህ ውይይት ላይ እንደ መነሻ እንዲንጸባረቅ የፈለጉት የኢትዮጵያ የፖለቲካ ባህልን መቀየር የሚል እንደሆነ አቶ ዘውዴ ተናግረዋል። የፖለቲካ ባህላችን መጠፋፋት፣ የኔ ሀሳብ ካልሆነ የኔ መንገድ ካልሆነ የሚል ግትር አቋም የሚበዛበት በጠላትነት መተያየት የሚበዛበት እና ከምንም በላይ ደግሞ ያለፉትን ሂደቶች ማውገዝ፣ ማፍረስ የመሳሰሉት ነገሮች የተካተቱበት ነው። ፖዚቲቭ ቲንኪንግን በፖለቲካ ሂደታችን ላይ ለመጨመር እንሞክር የሚል መልእክት ነው ለማሳለፍ የሞከር ነው። በቀረቡት ትምህርቶችም በተደረጉ የተሳታፊዎች ተግባራዊ እንቅስቃሴዎችም ላይ ያ በጣም ከፍተኛ ተቀባይነት አግኝቷል ብለን ነው የምናምነው። ንቅናቄው እጅግ በጣም የተጠናከረ ለአንድ ዓላማ የሚታገል ስብስብ መፍጠር ዋና ዓላማው በመሆኑ ለዚህ ዓላማው የሚረዳውን ጅማሬ በትላንቱ ውይይት ማንጸባረቁን ተናግረዋል። በኢትዮጵያ ሉዓላዊነት ተጠብቆ እንደ አንድ ሀገር መቀጠል የሚያምን ወገን ሁሉ ወደ አንድ የጋራ ንቅናቄ ጥላ ስር መጥቶ አንድ የጋራ ድምፅ እንዲኖረው ለማድረግ መሞከር ነው። የኢትዮጵያ ሀገራዊ ንቅናቄን እንደ ስሙ ሁሉ ኢትዮጵያዊ ለማድረግ ነው ጥረታችን። ኢትዮጵያዊ የሆነ ፕሮዲሞክራሲ የሆነ ንቅናቄ ጠንካራና፣ ለአንድ ዓላማ የሚሰራ ኢትዮጵያን በሙሉ በዙሪያው የሚሰባሰቡበት ንቅናቄ ለመፍጠር ነው። ያንን ለማድረግ ስንሞክር የድርጅት አባላት፣ የድርጅት መሪዎች ብቻቸውን ማድረግ አይችሉም። ሁሉም ሰው የየራሱ ለኢትዮጵያ ይጠቅማል የሚለው ሀሳብ አለው። ሀሳቡን ግን የሚወረውረው የሚያቀርበው ወይ በኢንተርኔት ላይ በሚለጥፈው ጽሑፍ ወይ በየተለያዩ ማህበራዊ ግንኙነቶች ወቅት ነው። አሁን ግን በተደራጀ መንገድ በዚህ ሀገራዊ ንቅናቄ ዙሪያ ቀምጠ ስሙ ራሱ በግልጽ ያመለክታል። የኢትዮጵያ ሀገራዊ ንቅናቄ ነው ብለው ሀገራችን ኢትዮጵያ ናት፣ ሁላችንም የኢትዮጵያ ጉዳይ ይመለከተናል ባዮች ነን። የመፍትሄው አካል ግን ለመሆን አልቻልንም። በተለያዩ ጥቃቅን ምክንያቶች ተለያይተን ነው እየቆየ ነው። ብዙ ሰዎች ችሎታ ያላቸው፣ ሊያስተምሩ፣ ሊመሩ፣ ሊመክሩ ስህተቶችን ሊያስተካክሉ የሚችሉ ሰዎች እስከ ዛሬ በተደረገው ሂደት ተስፋ ቆርጠው በየቤታቸው ገብተው ነው የተቀመጡት እና ስላላ ተሞከር ነው። አገርን ወገንን፣ ሕዝብን ማኩረፍ አይቻልም። ቅሬታችንን ዋጥ አድርገን ተቀራርበን በቅንነት እንነጋግረው። ፖለቲካችንን ቢያንስ ቢያንስ ቅንነት እንጨምርበት ኢትዮጵያዊ ደግሞ እናደርገው። በውይይቱ ላይ የተሳተፉት በሙሉ በዚህ ሀሳብ የተስማሙ ከተለያየ የፖለቲካ ድርጅቶች ከተለያየ ብሄር፣ ሃይማኖት፣ እድሜ፣ ጾታና እንዲሁም በግላቸው የሚንቀሳቀሱ ምሁራንን በአጠቃላይ ሁሉንም ኢትዮጵያውያንን ያካተተ ስለነበር ለቀጣይ ጉዞ የሚያራምድ በጎ ምላሽ ተገኝቷል ብለዋል አቶ ዘውዴ ጉደታ። በቀጣዩ የመጽሔት ክፍለ ጊዜ ዘገባ ደግሞ የሶማሊያ መንግስት በ48 ሰዓታት ውስጥ 110 የሚሆኑ ሰዎች መሞታቸውን ካስታወቀ በኋላ በዚያች ሀገር ረሃብ ሳይገባ አልቀረም የሚል ማስጠንቀቂያ እየተሰማ ነው። ሶማሊያ ድርቅ እያጠቃት መሆኑ ይታወቃል። ይሁን እንጂ አንዳንድ የረድኤት ቡድኖች እንደሚሉት በሀገሪቱ የሚካሄደው ግጭት የባሰ ተጋላጭ እንድትሆን አድርጓል። መርሃ ግብሮችን በተግባር ለመተርጎምም ፈተና ደቅኗል ይላል ከናይሮቢ የተላከው የጂል ክሬግ ዘገባ። አዳነች ፍስሐየ ታቀርበዋለች በሁለት ቀናት ውስጥ አንድ መቶ አስር የሚሆኑ ሰዎች መሞታቸው ባለፈው ቅዳሜ መነገሩ የአስቸኳይ ጊዜ ረድኤት ማቅረቡ ላይ ብቻ ሳይሆን የምግብ ዋስትና እጦትን ለማስወገድ የረጅም ጊዜ መፍትሄ እንደሚያስፈልግ ያሳያል። የሶማሊያ ትልቁ ችግር ድርቅ ብቻ አይደለም ይላሉ ዳንኤል ኦማሊ፣ የዓለም አቀፍ ቀይ መስቀል ኮሚቴ የሶማሊያ ልኡካን ምክትል ኃላፊ። ኬንያና ኢትዮጵያም በድርቅ እየተሰቃዩ ናቸው፣ ነገር ግን እነዚህ ሁለቱ ሀገሮች ሴፍቲ ኔት የተባለው የማህበረሰባዊ ረድኤት አሰራር አላቸው ብለዋል ኦማሊ። ግጭት ያለባት ሀገር ነች። የጎሳ ግጭት አይለያትም። በተለያዩ ክልሎች መካከል ግጭት አለ። በተለይም በደቡብና በማዕከላዊ ሶማሊያ የተካሄደውን ግጭት አንረሳም። ሐሰን ኑር ሰዓዲ የሕፃናት መርጃ ድርጅት የሶማሊያ ጽህፈት ቤት ሥራ አስኪያጅ ናቸው። ባለፈው ዓመት ኢትዮጵያ ውስጥ ወደ 20 ሚሊዮን የሚጠጉ ሰዎች የድርቅ ሁኔታ ገጥሟቸው ነበር ይሁንና በሀገሪቱ ባለው መረጋጋት ምክንያት ሊወጡ ችለዋል ሶማሊያ ግን እንደዛ አልሆነም ይላሉ ሐሰን ኑር ሳአዴ በአሁኑ ወቅት በሀገሪቱ አለመረጋጋት ባለበት ሁኔታ ማህበረሰባዊ አገልግሎት ለማቅረብ ከባድ ይሆናል ሊሆን አይችልም ማለት አልችልም ምክንያቱም ባለፉት አምስትና ስድስት ወራት ሶማሊያ ውስጥ ብዙ ነገሮች ተሰርተዋልና። የመርሲ ኮር ክልላዊ ፕሮግራም ክልላዊ ሥራ አስኪያጅ ዳሪዮስ ራድክሊፍ በበኩላቸው ግጭት በማይኖርበት ጊዜ በበለጠ ለመወጣት ይቻላል፣ ነገር ግን ግጭት ሲኖር አይሰሩም ማለት አይደለም ብለዋል። መላ ሶማሊያ ግጭት ውስጥ እንዳልሆነችም አስገንዝበዋል። መላ ሶማሊያ አይደለችም በአልሻባብ ስር ያለችው። ስለሆነም የተረጋጋ ሁኔታ ውስጥ ያሉ አካባቢዎች ብኖራቸው አልቀረም። በእነዚህ ቦታዎች ችግሮችን ለመወጣት የሚቻልባቸው ሥራዎችን ማካሄድ ይቻላል። ዓለም አቀፍ የቀይ መስቀል ኮሚቴ፣ የሕፃናት መርጃ ድርጅትና መርሲ ኮር ሶማሊያ ውስጥ በተለያዩ ውጥኖች ገብተው እየሠሩ ናቸው ውሃ በማቅረብ በመስኖ ስራ፣ በጤና ጥበቃና በትምህርት በመሳሰሉት ተግባሮች ተሰማርተዋል። እስካሁን ባለው ጊዜ ረሃብ የገባው በተወሰኑ የደቡብ ሱዳን ክፍሎች እንደሆነ ታውቋል። ይሁንና የዓለም የምግብ ፕሮግራም እንደሚለው በደቡብ ሱዳን፣ በሶማሊያ በየመንና በሰሜን ናይጄሪያ 20 ሚሊዮን የሚሆኑ ሰዎች በቀጣዮቹ ስድስት ወራት ውስጥ በረሃብ ሊያልቁ ይችላሉ። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ከምሽቱ ሶስት ሰዓት ተኩል ነው አዲስ አበባ ላይ። ዋሽንግተን ዲሲ እና አካባቢዋ ደግሞ የካቲት 27 2009 ዓ ም ሰኞ ከቀኑ 7 ሰዓት ተኩል ነው። በ19፣ በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ነው እየተከታተላችሁን ያላችሁት። ዝግጅቶቻችንን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ዌብሳይታችን ላይ እንደዚሁም በፌስቡክ እና በትዊተርም አት ቪኦኤ አምሃሪክ ወይም ሀሽታግ ቪኦኤ አምሃሪክ ብላችሁ ልትከታተሉን አስተያየቶቻችሁን ልትሰጡ ትችላላችሁ። ቴክኒሻኑ ጆ ጊል ነው። ብራን ኃይሉ ፕሮግራሙን ትመራለች። አስተናጋጆቻችሁ ሰሎሞን አባትና ቆንጂት ታየ ነን። አሁን በስልክ ከላካችሁልን አስተያየቶች ጥቂቱን እናሰማችሁ።

ሰፊውን ጊዜ እንደዚህ አይነት ስርጅት ብትጨርሱት ደስ ይለናል። ሌላውን እኮ ከየትኛውም ድረገጽ መቃረም ይቻላል። ሄሎው ቢዎች እንደምዋላችሁ እንዴት ከረማችሁ? እኔ የምገርመኝ ነገር ትናንትና ትዝታ በላቸው ለአቶ ገብሩ አስራት የድሮ የህወሓት ቃለ መጠየቅ ስታርጉ ሰምቼ በጣም ነው የገረመኝ። ገብሩ አስራት በትግራይ ክልል ሰባት አመት የገዛ አርባ አምስት ከሌላዎች ከፍተው በዚህ ጫት ገባ በዚህ ሳልባጂ ገባ እያለ የሚያስር የነበረ ሰው። ዎች በአንዳንድ ጊዜ በጣም ጥሩ ጥሩ ፕሮግራሞች ይተላልፋሉ። ከዚህም ውስጥ ካስደሰተኝ ስለ አድዋ ያቀረባችሁት በጣም ጥሩ ትምህርት የሚሰጥና አስደናቂ ነበር፣ እና መሰግናለሁ። ነገር ግን የእናንተ ጥረት እንዲህ ሆኖ ሳለ አንዳንዶቹ በየዌብሳይቱ የሚለጥፉት በእውነት ኢትዮጵያውያን የታሪክ አዋቂዎች፣ ተመራማሪዎች ለምንድን ነው ዝም የሚሉት? ለምንድን ነው ያለ አዋቂ ሰዎች እንደፈለጉ ሲተረጉሙ ታሪክን እነሱ ዝም ያሉት? ለምሳሌ ስለ ዓፄ ምኒልክ ለምን ኤርትራ ገፍቶ አልሄዱም ይላሉ። በዛን ሰዓት ኢትዮጵያውያን አድዋ ለመድረስ ስድስት ወር ነው የፈጀባቸው። በእግር ነው የሄዱት። በነፍስ ወከፍ ስንቅና ትጥቅ ነው የሄዱት። ብዙ ሰው አልቋል። ጣሊያን ኤርትራ ውስጥ መሽጎ ያለ ዘመናዊ ጦር ያለው ነው። አጼ ሚኒሊክ እኳን ተሳሳቱ ቢባል መለስ ዜናዊ ነው ኤርትራ አገር ናት ብሎ የሰጠው። አስተያየት የላካችሁልንን አድማጮቻችንን እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። በኢሜል ነው የምልከ የምትሉ ደግሞ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው፣ ላኩልን። አመሰግናለሁ። ቆንጆ ምነው፣ ለአንቺም መልእክት። የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቋል። ጥቂት ደግሞ ሙዚቃ እንጋብዝ። መልካም ሐሳብ ነው። ዋሸው እንዴ ማማዬ፣ ምን ላድርግ? ደግሞ ከመውደድ የባህር ሳተርጊ እንደ ዛሬ ያን ጊዜ ሳተርጊሽ

The wood of Allah, <laughs> the wood of እናመሰግናለን። ዋሸሁ እንዴ በዓለሜ ጌታቸው ነው የሰማችሁት። አሁን ከምሽቱ ሶስት ሰዓት ከ36 ደቂቃ ሆኗል፣ አዲስ አበባ ላይ የሰዓቱን ዋና ዋና የዓለም ዜና ቆንጅታ አሰማናለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለሶስት ወራት ከስድስት ሀገሮች ተወላጆችና ዜጎች የሆኑ መንገደኞች እንዳይመጡ፣ ስደተኞች በሙሉ ደግሞ ለአራት ወራት እንዳይገቡ የሚያግድ አዲስ ትእዛዝ በዛሬው ዕለት ፈርመዋል። ይህ የአፈጻጸም ትእዛዝ የብሔራዊ ደህንነታችንን መጠበቅ ለማጠናቀር ለማጠናከር ቁልፍ እርምጃ ነው ሲሉ የውጭ ጉዳይ ሚኒስትሩ ሬክስ ቲለርሰን ከጥቂት ደቂቃዎች በፊት በሰጡት መግለጫ ተከላክለዋል። ሶሪያ ውስጥ በዩናይትድ ስቴትስ የሚረዱ ተዋጊዎች እስላማዊ መንግስት ነኝ የሚለው ቡድን ዋና ከተማው ያደረጋትን ራካን በከፊል በጽንፈኞቹ ቁጥጥር ስር ካለችው ከዲየር ኤዞር ጋር የሚያገናኘውን ብቸኛ አውራ ጎዳና ተቆጣጥረዋል። አመሰግናለሁ ቆንጂት። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የምትከታተሉት ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት። አሁን ተከታዩ የስፖርት ዝግጅት ነው። አዘጋጅና አቅራቢ ሰሎሞን ክፍሌ። እንደምናምሽታችሁልኛል የተከበራችሁ አድማጮቼ በትላንቱ ኦትሱ ጃፓን በተካሄደው ሰባ ሁለተኛው የሌክ ቢዋ ማራቶን ኬንያዊው ኢስኬል ቼቢ በአንደኝነት አጠናቋል። በመስክ ቴኒስ አንዲ ሙሬ በዱባይ ሻምፒዮና ለመጀመሪያ ጊዜ አሸንፎ ዋንጫ ወሰደ። በእግር ኳስ የኢትዮጵያንና የእንግሊዙን ፕሪምየር ሊግ ግጥሚያዎችና የስፔን ላሊጋን እናያለን። አብራችሁን ቆዩ። ኬንያዊው ኢዝቅኤል ቼቢ በትላንቱ ሰባ ሁለተኛው የሌክ ቢዋ ጃፓን ማራቶን ድል መጎናጸፍ የቻለው በኦትሱ የ2013 ቱን አሸናፊ ቪንሰንት ኪፕሩቶን ሶስት ሜቶ ሜትር ሲቀራቸው በፍጥነት ማለፍ በመቻሉ ነው። ማጠናቀቅ ፈልጌ የነበረው በ2 06 ነበር። ነገር ግን ቀሪው ግማሽ ርቀት ላይ ነፋሱ ከባድ ስለነበር አልቻልኩም ብሏል ቼቢ በመጨረሻ ለጋዜጠኞች ሲናገር ኪፕሩቶ ከእኔ የተሻለ ፈጣን ጊዜ እንደነበረው አውቃለሁ። አብረን ወደ ስታዲየሙ ከገባን በኋላ ግን ኪፕሩቶ ችግር እንዳለበት ገባኝና ለመቅደም ሞከርኩ። ተሳካልኝና በአንደኝነት ማጠናቀቅ ችያለሁ ሲልም አክሎ አስረድቷል። ቼቢ በዚህ ውድድር በሦስተኝነት ያጠናቀቀው የዩጋንዳው ሶሎሞን ሙታይ ነው። ሙታይ በ2015ቱ የዓለም ሻምፒዮና የነሐስ ሜዳሊያ ተሸላሚ ሲሆን በ20959 ነው የገባው ከቀድሞ የግል ፈጣን ጊዜው ላይ 43 ሴኮንዶች አንስቷል። ጃፓናውያን ትላንት ጥሩ ውጤት አስመዝግበዋል። ከአራተኛ እስከ ስምንተኛ ተከታትለው ገብተዋል። ኢትዮጵያዊው ይሁንልኝ አዳነ በርቀት በዘጠነኝነት አጠናቋል። ቅዳሜ ዕለት እዚህ ዩናይትድ ስቴትስ ፍሎሪዳ በተካሄደው የኤንኤሲኤሲ ወይም የፓን አሜሪካን አገር አቋራጭ ሩጫ ውድድር የካናዳ አትሌቶች በግልም በቡድንም አሸንፈዋል። ሦስት በግል ሁለት በቲም የወርቅ ሜዳሊያዎችን ሰብስበዋል። ከካናዳ ቀጥሎ በሁለተኝነትና በሦስተኝነት ያጠናቀቁት ዩናይትድ ስቴትስና ሜክሲኮ ናቸው። አንድ መቶ ጠንካራ የአካባቢው ሀገሮች ሯጮች የተሳተፉበት ሲሆን የጃሜይካ፣ የቤርሙዳ፣ የትሪኒዳድና ቶቤጎ የአንቲጓና ባርቡዳ ይጠቀሳሉ። በመስክ ቴኒስ እንግሊዛዊው አንዲ ሙሬ ለመጀመሪያ ጊዜ በዱባይ ኦፕን ሻምፒዮንነቱን ተጎናጽፏል። የስፔኑን ፈርናንዶ ቨርዳሶን 63 62 በሆነ ውጤት አሸንፎ ነው ቅዳሜ ዕለት ዋንጫውን ያነሳው። አንድ ሰዓት ከ14 ደቂቃ ወስዷል ግጥሚያቸው። ለሙሬ ድሉ በ2017 የመጀመሪያው በእስካሁን ሬኮርዱ ደግሞ 45ተኛው መሆኑ ነው። በኦስትሬሊያ ኦፕን ደግሞ ሮጀር ፌዴረር ራፋኤል ናዳልን አሸንፎ ዋንጫውን ወስዷል። በግራንድ ስላም ዐሥራ ስምንተኛው መሆኑ ነው። ለፌዴረር የ35 ዓመቱ ስዊድናዊ 6 4 3 6 6 1 3 6 በሆነ ውጤት አሸንፎ በትላልቅ ውድድሮች የአሸናፊነቱን ከፍተኛ ደረጃ እንደ ተጠበቀ አድርጓል። በ2012 የዊምብልደን ሻምፒዮናም ፌዴረር እንደነበር ይታወሳል። ቀጥሎ ለአገር ውስጥና የውጭ አገር ፕሪሚየር ሊግ እግር ኳስ ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል አሸጋግራቸዋለሁ። መቀጠል ትችላለ ገዛኝ። አመሰግናለሁ ሰለሞን። የኢትዮጵያ ፕሪሚየር ሊግ ሁለተኛ ዙር ሶስተኛ ሳምንት ጨዋታዎች ትናንትናና ከትናንት በስቲያ በአዲስ አበባና በትልል በክልል ከተሞች ተከናውነዋል። ከትናንት በስቲያ ቅዱስ ጊዮርጊስ ድል ቀንጦት መሪነቱን ሲያጠናክር፣ ተከታዮቹ በሽንፈት ሸብረክ ብለው ባሉበት ተቀምጠዋል። ጊዮርጊስ ደደቢትን ሶስት ለሁለት ባሸነፈበት ጨዋታ ሁለቱ ሳላያዲን ሰይድ፣ ምንተስሎት አዳነ ደግሞ አንድ አግብተዋል። ሌላው ተጠባቂ ጨዋታ ትናንት በኢትዮጵያ ቡናና መከላከያ መካከል ሲሆን ኢትዮጵያ ቡና ከሙሉ የጨዋታ ብልጫ ጋር መከላከያን አራት ለባዶ በሰፍት የግብ ልዩነት አሸንፏል። በአዲስ አበባና በክልል ከተሞች በተካሄዱ ስምንት ጨዋታ አራት ጎል ተመዝግቧል። ሐዋሳ ከተማ ኢትዮጵያ ንግድ ባንክን ሐዋሳ ላይ አራት ለባዶ ባሸነፉም በክልል ከተሞች ከተመዘገቡት ውጤቶች ብዙ ጎል የተቆጠረበት ሆነዋል። ቅዱስ ጊዮርጊስ በሰላሳ አምስት ነጥብ ይመራል። ሲዳማ ቡና በሰላሳ አንድ ተከትሏል። በደቢት በደቢትና ኢትዮጵያ ቡና በእኩል ሀያ ስምንት ነጥብ በጎል ተበላልጦ ሶስተኛና አራተኛ ደረጃ ላይ ናቸው። ወደ አውሮፓ ስንሸጋገር የእንግሊዝ ፕሪሚየር ሊግ እና የስፔን ላሊጋ የሳምንቱ መጨረሻ ውጤቶቹን ከጊዜ አንጻር በአጭሩ እንመለከታለን። ቼልሲ ከሀያ ስድስት ጨዋታ የሰበሰበው ስልሳ ሶስት ነጥብ የዚህን አመት ውድድር በሻምፒዮንነት እንደሚጨርስ ከወዲሁ ያረጋገጠ መስሏል። ቶተንሃም ሆትስፐር ኤቨርቶንን ሶስት ለሁለቱ አሸንፎ ነጥቡን ሀምሳ ስድስት አድርሶ ከቼልሲ በሰባት ነጥብ ዝቅ ብሎ ሁለተኛ ሲሆን ሰንደርላንድን ሁለት ለባዶ ያሸነፈው ማንቸስተር ሲቲም የሶስተኝነት ደረጃውን እንዳስጠበቀ ነው። ቼልሲ የዛሬ ምሽቱን ጨዋታ ውጤት ሳይጨምር በስልሳ ሶስት ነጥብ ፕሪምየር ሊጉን ይመራል። በስፔን ላሊጋ ቅዳሜ ዕለት ሴልታ ቪጎን አምስት ለባዶ በሰፊ የጎል ልዩነት ያሸነፈው ባርሴሎና መሪው ሪያል ማድሪድ ከኤቨር አንድ አቻ መለያየቱን ተከትሎ ባርሴሎና የነጥብ መሪነቱን ተረክቧል። አትሌቲኮ ማድሪድ ቫሌንሲያን ሶስት ለአንድ ረትቷል። ሲቪያ ዛሬ ምሽት ከአላቤዝ ይጫወታል። ባርሴሎና በስልሳ ሪያል ማድሪድ እና ሲቪያ እንዲሁም አትሌቲኮ ማድሪድ በሀምሳ አምስት እና በአርባ ዘጠኝ ሶስተኛና አራተኛ ናቸው። እኔ በኩል ያለው ይኸው ነው። ሰለሞን አመሰግናለሁ። ገዛኸኝ ጽም መስቀል ነበር ከአዲስ አበባ። በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩ። እኛም ከዚህ ከስቱዲዮ ሰሎሞን እና ገዛኸኝን እናመሰግናለን። ወደ ተከታዩ ጉዳይ እንዘልቃለን። አፍሪካ ነክ ርዕሶች። በዓለም ደረጃ ያለው የምግብ አቅርቦት በጥሩ ሁኔታ ላይ ሆኖ ሳለ ድርቅና ግጭት ግን በሚሊዮኖች የሚቆጠሩ ሰዎች በቂ ምግብ እንዳያገኙ እያደረጉ መሆናቸውን አንድ አዲስ የተባበሩት መንግስታት ድርጅት ዘገባ ጠቆመ። የአሜሪካ ድምጽ ሬዲዮ ዘጋቢ ጆዲ ካፖዋ ያጠናቀረው ዘገባ አለ። የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍሳሐዬ ታቀርበዋለች። የተባበሩት መንግስታት የምግብና የእርሻ ድርጅት በየአራት ወራቱ የሚወጣውን ስለ እህልና የምግብ ሁኔታ የሚገልጸውን ዘገባ ይፋ አድርጓል። የምግብና የእርሻ ድርጅት የኢኮኖሚ ጠቢብ ጆናታን ፓውንድ ጥሩ የምግብ አቅርቦት ሲባል ምን እንደሆነ ያብራራሉ። በዓለም ደረጃ በሁሉም አገሮች የታየው የእህል ምርት በመጠኑ ጨምሯል። ካቻምና ይልቅ የአምናው የእህል ምርት በአንድ ነጥብ ከመቶ ከፍ ብሏል። ይህም ጥሩ የምግብ አቅርቦት መኖሩን ያመለክታል ማለት ነው። በእስያ ፣ በአውሮፓና በማዕከላዊ አሜሪካ ብዙ የእህል ምርት እንደተገኘ ፓውንድ ጠቁመዋል። ይሁንና በብዙ የዓለም ክፍሎች ጥሩ የእህል ምርት የተገኘ ቢሆንም በአንዳንድ የደቡብ ሱዳን፣ የሶማሊያ፣ የናይጄሪያና የየመን ክፍሎች ረሃብ እንደ ገባ ታውቋል። እነዚህ አካባቢዎች ሁሉ በግጭት የታመሱ ናቸው። ከውጭ የሚገባው ምግብ ብቻ ሳይሆን በአገር ውስጥ ያለውንም ይጎዳል። ምግብ እንዳይከፋፈልም እንቅፋት ይሆናል። የእርሻ ሥርዓቱ ራሱ በቀጥታ ሲጎዳ ደግሞ በአንዳንድ አካባቢዎች አርሶ አደሮች በግጭት ምክንያት ለእርሻ ቦታዎቻቸው ተደራሽነት ላይኖራቸው ይችላል። ይህ ደግሞ የባሰ ይሆናል፤ ምክንያቱም የተገኘ የእህል ምርት ካለ ሊደርሱበት አይችሉም ማለት ነው። ይህ ራሱ የአርሶ አደሮችን አርሶ የማምረት ብቃት ውሱን እንዲሆን ያደርጋል። በደቡብ ሱዳን ዩኒቲ ክፍለ ሀገር ውስጥ አንድ መቶ ሺህ የሚሆኑ ሰዎች ሊርና ማየንዲት የተባሉት ወረዳዎች የረሃብ አደጋ ይጠብቃቸዋል። የምግብና የእርሻ ድርጅት ያወጣው ዘገባ በሁለት ሌሎች የደቡብ ሱዳን ወረዳዎችም የረሃብ አደጋው ከፍ ሊል እንደሚችል ያስጠነቅቃል። በአገር አቀፍ ደረጃ ችግር እንዳለ ዘገባው አውስቷል። ደቡብ ሱዳን ውስጥ ወደ አምስት ሚሊዮን የሚጠጉ ሰዎች የረሃብ አደጋ እያንዣበበባቸው በበባቸው ነው ችግር በሚበረታበት ሐምሌ ወር ደግሞ ወደ አምስት መቶ ሺህ ከፍ ሊል ይችላል ተብሎ ይጠበቃል። ከዚያ በኋላ መኸር ሊገኝ ስለሚችል የምግብ ዋስትናው ጉዳይ በመጠኑ ሊሻሻል እንደሚችል ፓውንድ ገልጸዋል። በሶማሊያ ከባድ ድርቅ አለባቸው የሚባሉ ሰዎች ብዛት ባለፉት ስድስት ወራት ውስጥ ከእጥፍ በላይ ጨምሮ ወደ ሶስት ሚሊዮን ከፍ ብሏል። ሶማሊያ የግጭት የደህንነት ችግርና የድርቅ ሰለባ ሆና ቆይታለች። ለሶስት ዓመታት ያህል በተከታታይ በቂ ዝናብ ባለመገኘቱ የግጭቱን አንደምታ አባባሰው። የምግብና የእርሻ ድርጅት እንደሚለው ከስምንት ሚሊዮን በላይ የሚሆኑ ሰዎች በሰሜን ናይጄሪያ ከባድ የምግብ እጥረት እንደሚገጥማቸው ጆናታን ፓውንድ ጠቁሟል። ይህ የሚሆነውም በሀገሪቱ ደህና ምርት ተገኝቶ እያለ መሆኑን ፓውንድ ገልጸው ለችግሩ ምክንያት የሆኑት የቦኮ ሐራም እንቅስቃሴና የሀገሪቱ ገንዘብ ናይራ ዋጋ መውረድ ነው ብለዋል። ይህ ሁኔታ ለዋጋ መናር አስተዋጽኦ አድርጓል፣ አንዳንድ የአገሪቱ ሕዝብ ክፍሎች የምግብ ተደራሽነት እንዳያገኙ እክል ሆኗል። ጥሩ ምርት የተገኘ ቢሆንም የምግብ ዋስትና የሌላቸው ሰዎች ብዛት መጨመሩ አልቀረም። ለምሳሌ የመንን ብንወስድ አስራ ሰባት ሚሊዮን የሚሆኑ ሰዎች የምግብ ዋስትና የላቸውም። በሀገሪቱ ጦርነት ባለበት በአሁኑ ወቅት ከዚህ ግማሽ የሚሆኑት የአስቸኳይ ጊዜ ረድኤት ያስፈልጋቸዋል። በቡሩንዲ፣ በማዕከላዊ አፍሪቃ ሪፑብሊክ፣ በኮንጎ ዴሞክራሲያዊ ሪፑብሊክ፣ በኢራቅ፣ በሚያንማርና በሶሪያ የሚካሄዱት ግጭቶች የምግብ ዋስትና እጦትን ሊያባብሱ ይችላሉ። የተባበሩት መንግስታት ድርጅት ያወጣው አዲስ ዘገባ በአለም ደረጃ የውጭ ምግብ ረድኤት የሚያስፈልጋቸው ሀገሮች ሰላሳ ሰባት ሲሆኑ ከእነሱም ሀያ ስምንቱ የአፍሪቃ ሀገሮች ናቸው። በአብዛኛው ለዚህ ምክንያት የሆነው ኤልኒኖ ያስከተለው ድርቅ በመቀጠሉ እንደሆነ ይገልጻል። የምግብና የእርሻ ድርጅት የኢኮኖሚ ጠቢብ ጆናታን ፓውንድ ያብራራሉ ግሎባል ኢንፎርሜሽን ኧርሊ ዋርኒንግ በምግብና እርሻ ድርጅት ወይም ፋው ውስጥ በዓለም አቀፍ ደረጃ ባለው የመረጃና የአስቀድሞ ማስጠንቀቅ መሰረት እንዲህ አይነት ችግር ያለባቸውን ሀገሮች በየአራት ወራት ይከታተላል። ባለፈው ዓመት ውስጥ በተደረገው ክትትል መሰረት አንዳንድ የሚጨመሩና የሚወጡ ሀገሮች አሉ። ደቡባዊ አፍሪቃ ውስጥ ሀገሮች ከድርቁ ሁኔታ እያገገሙ በመሆናቸው በያዝነው ዓመት መሻሻሎች ታይተዋል። ደቡብ አፍሪቃ ብዙ የበቆሎ ምርት ታገኛለች ተብሎ ይገመታል። ዚምባብዌ፣ ሞዛምቢክ፣ ዛምቢያ እና ማላዊ ግን የተባይ ወረራን እየታገሉ ናቸው። የምግብና የእርሻ ድርጅት በመጪው ሰኔ ወር ቀጣዩን የምርትና የምግብ ሁኔታ ዘገባውን ያወጣል። አድማጮች፣ በዓለም ደረጃ ስላለው የምግብ ሁኔታና አቅርቦት የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ እስክንገናኝ በደህና ቆዩን። የመጨረሻው የሰኞ ምሽት መደበኛ ዝግጅት ላይ ደርሰናል። ጤና ነው ጤና ይስጥልኝ። ክቡራትና ክቡራን አድማጮች እንደምን ሰነበታችሁ? እነሆ ጤና ከቪኦኤ ይዤላችኋለሁ። እንዲያው የጤና ነገር ከተነሳ አይቀር አንድ ሰሞኑን ያነበብኩትን በሐኪምና በታካሚ መካከል የተደረገ ውይይት ላጫውታችሁ። ዕድሜያቸው ገፋ ያለ ሰው የጤናቸው ሁኔታ ከዕለት ወደ ዕለት እያዋዠቀ መምጣት ያሰጋቸውና ዶክተሩ ዘንድ ይሄዳሉ። እናም የሚሆኑትን የሚሰማቸውን ሁሉ ያጫውቱታል። ሐኪሙም ብሶታቸውን በጥሞና ካዳመጠ በኋላ ስሜታቸውንም ለመደገፍ ወሰንና፣ አይ ምንም አይደል እኮ የሚነግሩኝ ነገር፣ ደግሞም እርስዎ እንዲህ አይነት ምልክት ያለበት የመጀመሪያው ሰው አይደሉም። በሕክምናውም ቢሆን ብዙ አክብደን የምናየው ችግር አይደለም። እንዲህ አይነት ችግር የሚታይባቸው ሰዎች እኮ እስከ 86 ዓመት ዕድሜያቸው ይኖራሉ እያለ ሲያበረታታቸው፣ አዛውንቱ ቀበል አድርገው እኔ እኮ ታዲያ ዶክተር አሁን 86 ዓመቴ ላይ ነኝ ቢሉት፣ ይኸው ዋሸሁ እንዴ ታዲያ ብሎ አጽናናቸው። የዕድሜና የጤና ጉዳይ ከተነሳ አይቀር የሰው ልጅ በአማካይ ከ110 እስከ 120 ዓመት የመኖር ጸጋ በተፈጥሮው እንዳለው በቅርቡ የወጡ የጥናት ውጤቶች እየተናገሩ ነው። ለነገሩ ይህ የዕድሜ ጣሪያ በቅዱስ መጽሐፍ ውስጥም ተደንግጓል። መንፈሴ በሰው ላይ ለዘላለም አይኖርም እርሱ ሥጋ ነውና ዘመኖቹም መቶ ሃያ ዓመት ይሆናሉ ተብሎ ተጽፏል። እነዚህ ቀደም ሲል ያነሳሁላችሁ የሰሞኑን ጥናቶች በተመለከተ ግን የደቡብ ኮሪያ ሴቶች በአማካይ ዘጠና አንድ ዓመት በመኖር የዓለምን የዕድሜ ጣሪያ ክብረ ወሰን ሰቅለዋል። የለንደኑ ኢምፔሪያል ኮሌጅና እና የዓለም የጤና ድርጅት የሰላሳ አምስት በኢንዱስትሪ የዳበሩ ሀገሮችን ነዋሪዎች የዕድሜ ስፋት ፈትሸዋል። እናም በመጪዎቹ 13 ዓመታት ውስጥ በኢትዮጵያ የዘመን አቆጣጠር በ2022 ና 23 ዓመተ ምህረት አካባቢ የሰው ዕድሜ ከአሁኑ የረዘመ እንደሚሆን ደምድመዋል። በዚያ ላይ ወትሮ እጅግ ወደ ኋላ በአጭሩ እየቀረ ያሳስብ የነበረው የወንዶች ዕድሜም ከፍ እያለ ከሴቱ ዕድሜ ጋር እየተቀራረበ እንደሚመጣም የጥናቱ ውጤት አሳይቷል። የሰው አማካይ የዕድሜ ጣሪያ ከዘጠና ሊዘል አይችልም የሚል ድምዳሜ ይዘው የቆዩት ሳይንቲስቶች አሁን በሚያዩት ሁኔታ ግን የጤና አገልግሎት መሻሻልና የማኅበራዊ አቅርቦቶች መስፋት ሰውን ብዙ ሊያኖረው እንደሚችል ያረጋገጠላቸው መሆኑን የጥናቱ መሪ የሆኑት የለንደኑ ኢምፔሪያል ኮሌጅ ማጂድ አዛቲ ተናግረዋል። ደቡብ ኮሪያ በምትመራው ከፍ ያለ የዕድሜ ጣሪያ ሰልፍ እርሷን ተከትለው ባሉት ፈረንሳይ፣ ጃፓን፣ ስፓኝና ስዊትዘርላንድ ከአስር ዓመታት በኋላ የሴቶች አማካይ የዕድሜ ጣሪያ ሰማንያ ስምንት ዓመት እንደሚሆን ተገምቷል። በነገራችን ላይ ከበለጸጉት አገሮች ሁሉ እጅግ ዝቅተኛው የዕድሜ ጣሪያ ያላት ዩናይትድ ስቴትስ ስትሆን በአውሮፓውያኑ የዘመን አቆጣጠር ከሁለት ሺህ ሰላሳ ዓመተ ምህረት በኋላ ባሉ ዓመታትም ቢሆን በኢትዮጵያው አቆጣጠር ከሁለት ሺህ ሃያ ሁለት እና ሃያ ሦስት ዓመተ ምህረት በኋላም ቢሆን ማለት ነው። የወንዱ ዕድሜ ሰማንያ የሴቱ ሰማንያ ሦስት እንደሚሆን ተተንብየዋል። ይህ ከሜክሲኮና ከክሮኤሽያ የዕድሜ ጣሪያ ጋር እኩል ነው። በዓለም የዕድሜ ጣሪያ ሰንጠረዥ ላይ አንድ መቶ ሰላሳ ስምንተኛው ሳጥን ውስጥ የተጠራችው ኢትዮጵያ የዕድሜ ጣሪያ የሴቶች 66 ነጥብ 8 ዓመት ሲሆን የወንዶች ደግሞ 62 ነጥብ 8 እንደሆነ የተባበሩት መንግስታት የዓለም የጤና ድርጅት ያወጣው ያለፈው ሁለት ዓመት የ2007 ዓ.ም ግምገማ ያሳያል። የዚህም አማካይ አሐዝ ሲሰላ ኢትዮጵያውያን ዕድሜያቸው 64 ነጥብ 8 ዓመት ነው፣ ወደ 65ቱ ጥቂት ጠጋ ያለ መሆኑ ነው። የሰውን ዕድሜ በማሳጠር ኢትዮጵያ ውስጥ መሪ የሆኑት ሀያ ሰበቦች ና ኒሞኒያ ወይም የሳምባ ምችሉታል ባንጎል ውስጥ የሚያጋጥም የደም መፍሰስ፣ ኤች አይቪ ኤድስ፣ ተቅማጥ በሽታዎች፣ ረሃብ፣ የልብ መታወክ፣ ቲቢ፣ የጡት ካንሰር፣ የስኳር መም፣ የጉበት መታወክ፣ የሳምባ በሽታ፣ የመንገድ ላይ እንቅስቃሴ አደጋዎች፣ በወሊድ ጊዜ የሚያጋጥም ጉዳት፣ የማሐፀን ጫፍ ካንሰር፣ የእናቶች ጤና መስተጓጎል፣ ማጅራት ገትር፣ ሕፃናት ሲወለዱ ክብደታቸው እጅግ ያነሰ መሆን፣ ወባ፣ የተለያዩ ጉዳቶችና የኩላሊት በሽታዎች መሆናቸውን የዓለም የጤና ድርጅት ዘርዝሯል። የሰው ዘርን በዚህች ምድር ላይ መቀጠልና መንጠፍ ጥያቄ እያጎሉ የመጡ የኒውክሌር መዘዝ የተፈጥሮ አካባቢና የአየር ንብረት ለውጥ ስጋቶች ሊታከሙ የማይችሉ ወይም ለነባሩ ሕክምና ልበገር እያሉ ያስቸገሩ ተሐዋሲያን መበርከትንም ጨምረው ጭንቀቱን እያበዙ ናቸው። የዓለም የጤና ድርጅት ሰሞኑን ለመጀመሪያ ጊዜ ባወጣው የበሽታዎች ዝርዝር ለሰው ልጅ ጤና እጅግ የበረታ አደጋን ያዘሉ ደቂቃን ሐዋሳት ወይም ባክቴሪያ ዐሥራ ሁለት ቤተሰቦችን ዝርዝር የያዘ ሰነድ አውጥቷል። አዳዲስ ጸረ ተህዋስያን በአፋጣኝ ሊገኝላቸው ይገባል የተባሉትን ተውሳኮች በሦስት ምድብ ያስቀመጠው የደብሊው ኤችኦው ዝርዝር እጅግ አደገኛና አስፈሪ የሆነው ደቂቅ አውሬ በዚያ የቅድሚያ ሰነድ ላይ አለመጠቀሱን የድርጅቱ የጤና ሥርዓቶችና የፈጠራ ጉዳዮች ረዳት ዋና ዳይሬክተር ሜሪ ፖል ኬኒ አመልክተዋል። ቲቪ አምጪ የሆነው ባክቴሪያ በዚህ ሰነድ ውስጥ አልሰፈረም፣ ምክንያቱም ቲቪ እንዲሁም አዲስ መድኃኒት እንዲሠራለት አንገብጋቢው ተውሳክ ነው ተብሎ ቀድሞም ታስቦ ነበርና። ሦስቱ ምድቦች እጅግ አንገብጋቢ ከፍ ያለና የመካከለኛ ቅድሚያ ሥራዎች ተብለው የተከፈሉ ሲሆን እጅግ አንገብጋቢ ወይም ጊዜ የማይሰጥ ተብሎ በተጠራው ምድብ ውስጥ ብዙ መድኃኒቶችን የለመዱና ለሕክምና ልበገር ያሉ ተውሳኮችና በሽታዎች ተካተዋል። እነዚህ በየሆስፒታሉ በየማገገሚያና በመጦሪያ ተቋማት እንዲሁም ንጹሕ አየር መሳብና የመጸዳጃ ማስተላለፊያ ቱቦዎችን ወይም ካቴተሮችን በሚጠቀሙ ሕሙማንና ተገልጋዮች መካከል ተስፋፍተው የሚገኙ ጌታ አዋስያን ብዙ ጊዜ እጅግ ለበረቱና ለሞትም ለሚያደርሱ መመረዞችና የጤና መስተጓጎል እንደሚያጋልጡ የዓለም የጤና ድርጅት አመልክቷል። ለዛሬ በዚሁ ልሰናበት። ጤናውን ይጠብቁ። የቤተሰቦውን ጤና፣ የማኅበረሰቦውን ጤና ይጠብቁ። የግሎውንና የራስ የሆኑ ሰዎች ንጽሕና፣ የቤትዎና የአካባቢዎ ጽዳት የጤናው መሠረቶች መሆናቸውን ዘወትር አስታውሱ። ጤና ይስጥልኝ። እናመሰግናለን ሶሎሞን፣ ለጥሩ መረጃው። የአሜሪካ ድምፅ አድማጮች ሰባ አምስት ዓመት ሆነው ዚስ ኢዝ ዘ ቮይስ ኦቭ አሜሪካ ዋሽንግተን ዲሲ የገናናው ጃዘኛና ድንቁ ሳክሶፎኒስት ሉዊ አርምስትሮንግ ድምፅን የሰማችሁት የአሜሪካ ድምፅ ዛሬ አማርኛን፣ ኦሮምኛን፣ ትግርኛን፣ ሶማልኛን ጨምሮ በአርባ ሰባት የዓለም ቋንቋዎች በሬዲዮ፣ በቴሌቪዥን በሞባይል እና በኢንተርኔት ብዛሃ ሚዲያ ወቅታዊ፣ ሁሉን አቀፍና ተአማኒ መረጃዎችን ያሰራጫል። በቮይስ ኦፍ አሜሪካ የአሜሪካ ድምፅ በየዕለቱ በሚያካሂደው የ24 ሰዓት ስርጭቱ በሳምንት ሁለት መቶ ሰላሳ ስድስት ነጥብ ስድስት ሚሊዮን አድማጭና ተመልካቾችን ይደርሳል። This is a voice speaking from America. The news may be good or bad. We shall tell you the truth. ዜናው መልካም ሊሆን ይችላል፣ ክፉም ሊሆን ይችላል። እኛ ግን እውነቱን የሆነውን እንነግራችኋለን። በሁለተኛው የዓለም ጦርነት ወቅት ቪኦኤ እንደተከፈተ የመጀመሪያ ስርጭቱ መክፈቻ የነበረውን ነው የሰማችሁት መልእክት። ስለ ቪኦኤ አንዳንድ ጭብጣ ዘል መረጃዎችን በየወቅቱ እናቀርብላችኋለን። የተከበራችሁ አድማጮች የያዝነው ማርች በኢትዮጵያ አቆጣጠር ምናልባት ጨርሶ ባይገጥምም፣ መጋቢት ከተባለ በዩናይትድ ስቴትስ በተለይ የጥቁር የይቅርታ የሴቶች ታሪክ ወር ነው። ይህንን ወር በተመለከተ የተለያዩ በዓለም ዙሪያ ያሉ ሴቶችን የኢትዮጵያንም ሴቶች ታሪኮችና ገድሎች እያያዝንላቸው እንቀርባለን፣ ችግሮቻቸውንም ስኬቶቻቸውንም። እንግዲህ የተከበራችሁ አድማጮች ዝግጅታችን ወደ መጠናቀቁ እየሄደ ነው። በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም በዚሁ እንሰናበታቸዋለን። ቆንጅ ይታይና፣ እኔም ሰሎሞን አባተንን፣ የፕሮግራሙ መሪ ብርሃን ኃይሉ ነች። አብራችሁን ስለ ቆያችሁ እናመሰግናለን። በነገራችን ላይ ሪል ማድሪድ ዛሬ ልክ 115 ዓመት ሆነው። የሪል ማድሪድ ሰዎች እንኳን ደሳላችሁ ሀፒ በርትደይ። የትግርኛ ስርጭት ይቀርባል። በእኛ በኩል ሰላም፣ በደህናደሩ በደህናደሩ Mm © -hmm.